የአፍሪካ ሀገሮች ከዓለም አቀፍ የወንጀል ችሎት አይሲሲ አባልነት በደቦ እንዲወጡ ለማድረግ ኬንያ የጀመረችውን ጥረት እንደምትደግፍ የአፍሪካ ህብረት የወቅቱ ሊቀመንበር ኢትዮጵያ አስታወቀች። ዓለም አቀፍ የወንጀል ችሎት በኬንያው ምክትል ፕሬዚዳንት ዊልያም ሩቶ ላይና በስብና ላይ በተፈጸሙ ወንጀሎች ክስ መስርቶ ጉዳያቸው ጄኔቫ ላይ እየታየ ሲሆን ፕሬዚዳንቱ ኡሁሩ ኬንያታ ደግሞ የፊታችን ህዳር እንደሚቀርቡ ታውቋል። የአፍሪካ ህብረት በመጪው ወር ውስጥ በዚያው የኬንያ ባለስልጣናት ክስና ፍርድ ሂደት ጉዳይ ላይ ልዩ ስብሰባ እንደሚያካሄድም የህብረቱ ስራ አስፈጻሚ አካል ምክትል ኃላፊ የሆነው ኬንያዊው ኤራስቱስ ሞኤንቻ ለፈረንሳይ የዜና ወኪል ገልጠዋል። ጉዳያቸው በዓለም አቀፍ የወንጀል ችሎት በተያዘው ከፍተኞቹ የኬንያ ባለስልጣናት የፍርድ ሂደት ጉዳይ ኬንያዊ የተለያየ አስተያየት አላቸው። ሌላ በኩል ደግሞ የዩናይትድ ስቴትስ የሱዳን ፕሬዚዳንት ኦማር ሁሴን አልበሽርን የመግቢያ ቪዛ እያጠናች መሆኗ ተገልጠዋል ማርታ ቫንደር ኦልፍ ከአዲስ አበባ ያጠናቀረችው ዘገባና ከተለያዩ ምንጮች የተገኙ ሌሎች መረጃዎችን አቀናጅቶ ሰለሞን አባተ ተከታዩን ለአብይ ርዕስ እንዲህ አዘጋጅቶታል የአፍሪካውያኑ ከዓለም አቀፉ የወንጀል ችሎት ተያይዞ የመውጣት ጉዳይ በመጪው ወር አዲስ አበባ በሚካሄደው የአፍሪካ ህብረት ጉባኤ ላይ በአጀንዳ ተይዞ ሳይመከርበት አይቀርም እየተባለ ነው አይሲሲ አፍሪካውያን መሪዎችን በማጥመድ ላይ ያለመ ተቋም ነው የሚል ስጋት ኢትዮጵያ እንዳላት የመንግስቱ ቃል አቀባይ ሬድዋን ሁሴን ገልጸዋል። እኛ የአይሲሲን ስራ መቼም አድንቀን አናውቅም። በተለይ የአፍሪካ መሪዎችን በሚመለከት የአፍሪካን አመራር የሚያንኳስስ እና የሚጎዳ ነው። በመሆኑም ከኬንያ ህዝብ ጋር እንቆማለን፣ ከኬንያ መንግስት ጋርም እንሰልፋለን። ዓለም አቀፉ የወንጀል ፍርድ ቤት ከተመሠረተበት በአውሮፓውያኑ አቆጣጠር ከ2002 ዓ ም ጀምሮ ባለፉት 11 ዓመታት የክስ ዶሴ የተከፈተባቸው ጉዳዮች ሁሉ በአፍሪቃ ሀገሮች ላይ ያተኮሩ ናቸው። ይህ እውነታ ደግሞ ችሎቱ የምዕራባዊ ኃይሎች መሳሪያ ነው ብለው አፍሪካውያኑ እንዲያምኑ እያደረጋቸው ነው ይባላል። ችሎቱ ዘራዳኝ ወይም አሳዳጅ ነው ሲሉ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዚህ ዓመት መጀመሪያ ላይ ክስ መሳይ ወቀሳ አሰምተው እንደነበር ይታወሳል። አይሲሲ ጋምቢያዊቷን ፋቱ ቤንሱዳን የችሎቱ ጠቅላይ አቃቢተ ሕግ አድርጎ ባለፈው ዓመት ሾሟል። ቤንሱዳ ሥራቸውን ከጀመሩበት ጊዜ አንስቶ ታዲያ ክሶቹ ሁሉ ሲጀመሩ በአፍሪካውያኑ ሀገሮች ትብብር ያገኙ መሆናቸውን ደጋግመው ተናግረዋል። አፍሪካውያንን ነጥሎ ያሳድዳል የሚለውንም ክስ አይቀበሉም ቤንሱዳ። የኢትዮጵያ መንግሥት ቃል አቀባይ ሬድዋን ሁሴን በመጪው የአፍሪካ ህብረት ስብሰባ ላይ አፍሪካውያኑ ሀገሮች የእርሷን አቋም እንዲከተሉ ኢትዮጵያ አጥብቃ አትጎተጉትም ብለው እንደሚያምኑም ተናግረዋል። ለምን እነርሱም ያላቸው ያው እኛ ያለን እምነት ነው። ምንም እርምጃ ለመውሰድ የኢትዮጵያን ግፊትና ጉትጎታ አይሹም። ምክንያቱም ስሜቱ ድሮም እያንዳንዱ ሀገር ውስጥ አለ። የኬንያ እንደራሴዎች ሀገራቸው የአይሲሲ አባልነቷን እንድትሰርዝ በዚህ በያዝ ነው የአውሮፓ ወር መጀመሪያ ላይ በድምፅ ወስነዋል። ያ ውሳኔያቸው ተግባራዊ እንዲደረግ ግን ወደ አንድ ዓመት ያህል ጊዜ ይጠይቃል ይባላል። ይህ በእንዲህ እንዳለ ግን ቢሮቸው ከዓለም አቀፉ የወንጀል ችሎት ጋር እየተባበረ መሆኑን የኬንያ ጠቅላይ አቃቢ ሕግ ጊቱ ሙዊጋይ ገልጸዋል። በተጠየቅኩኝ ጊዜ ለችሎቱ ሰነዶችን ከዚህ ቢሮ አቅርቤ ያለው። ይህም የፍርድ ቤቱን ሥራ እየደገፍን መሆናችንን፣ ችሎቱ ነፃ የዳኝነት አካል ነው ብለን እንደምናምን ያሳያል። ፕሬዚደንት ኡሁሩ ኬንያታና ምክትላቸው ዊልያም ሩቶ የዛሬ ስድስት ዓመት የተካሄደውን የሀገሪቱን ፕሬዚደንታዊ ምርጫ አስታኮ የተቀሰቀሰውንና ከሺህ በላይ ለሚሆኑ ሰላማዊ ዜጎች ሕይወት መጥፋት ምክንያት የሆነውን ሁከት አቀናብረዋል፣ በቀጥታም ይሁን በተዘዋዋሪ ተሳትፈዋል፣ ወይም ደግፈዋል በሚል ነው የተመሰረተባቸውን ክሶች የራዲዮ ጣቢያ ኃላፊውን ያሸዋ ሳንግን ጨምሮ ሁሉም ተጠርጣሪዎች አስተባብለዋል። በዚህ ሳምንት መጀመሪያ ላይ ችሎቱ ሲከፈት ሩቶ በሰጡት የእምነት ክህደት ቃል ጥፋተኛ አይደለሁም ብለዋል። ኬንያውያን የህጉን ችሎት አስመልክቶ የተለያየ አቋም ይዘዋል። ፍትህ ሊበየን ይገባል። ይህ የመጀመሪያ ጉዳይ ነው። መዘዝ አለው። ማንም ላይ ሊደርስ የሚችል ነው። ይህንን የሩቶ ጉዳይ በተመለከተ እኔን እንደሚመስለኝ ሀገራችንን ይጎዳል። ይህ ጉዳይ ቢቆምና ወደዚህ ወደ ናይሮቢ ብመለስ እፈልጋለሁ። ጉዳዮች አሉ፣ መታየት አለባቸው። እንደሚሉት ንጹሐን ከሆኑ መከላከያቸው ጥፋተኛ ለመሆናቸውን ያሳይላቸዋል። ስለዚህ እኔ መቀጠሉ ይስማማኛል። And the Hague should leave our president for us and the vice. <laughs> ለእኛ ልትተውልን ይገባል። እኛ ራሳችን እንዳኛቸዋለን። የኬንያውያኑን ተከሳሾች መሪዎች ጉዳይ ለመመልከት የአፍሪካ ህብረት ልዩ ስብሰባ ለማካሄድ ማቀዱን የህብረቱ ምክትል ኮሚሽነር ኬንያዊው ኤራስቱስ ሞንቻ ለአዣንስ ፍራንስ ፕሬስ ገልጸዋል። ህብረቱ የተከሳሾቹ ጉዳይ ወደ ኬንያ እንዲመለስ እንደሚፈልግም ኃላፊው አመልክተዋል። ሞንቻ ለኤኤፍፒ በሰጡት መግለጫ በመጪው ወር ውስጥ ይካሄዳል የተባለው የአፍሪካ ህብረት ጉባኤ የሚነጋገርበት ይህ አጀንዳ ባለፈው ግንቦታ አንስቶት የነበረና ጉዳዩ ወደ ኬንያ እንዲመለስ ለዓለም አቀፉ ችሎት አቅርቦት የነበረው ጥያቄ የክትትል ስብሰባ መሆኑን አመልክተዋል። በሌላ በኩል ደግሞ በዚሁ በዓለም አቀፉ የወንጀል ፍርድ ቤት ክስ የተመሠረተባቸውና እጃቸው በተገኙበት እንዲያዝና እንዲቀርቡ ዓለም አቀፍ የእስር ዋራንት የተቆረጠባቸው የሱዳኑ ፕሬዚደንት ኦማር ሐሰን አልበሽር በ ስድሳ ስምንተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመገኘት እንዲችሉ ያቀረቡትን የቪዛ ጥያቄ አስመልክቶ በርካታ አማራጮችን እየፈተሹ መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። የፕሬዚደንት ባሽርን የቪዛ ጥያቄ አስመልክቶ የተለያዩ አማራጮችን ግምት ውስጥ አስገብተን እየፈተሽን ነው። ይህም በዓለም አቀፍ ፍርድ ቤት የወጣባቸውን የእስር ማዘዣም ያካትታል። አማራጮቹን አሁን በይፋ አንናገርም በግልና በቅርብ ትኩረት እየተመለከትናቸው ነው ለጊዜው የቪዛ ጥያቄዎቹን አስመልክቶ ከዚህ በላይ የምንናገረው ነገር የለም ሜሪ ሃርፍ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ናቸው የሱዳን የውጭ ጉዳይ ሚኒስቴር በዚህ ሳምንት መጀመሪያ ላይ ያወጣውን መግለጫና ስለ ፕሬዚደንቱ ያቀረበውን የመግቢያ ቪዛ ጥያቄ አስመልክቶ ከጋዜጠኞች ለቀረቡላቸው ጥያቄ ነው መልስ የሰጡት ዩናይትድ ስቴትስ የመንግስታቱ ድርጅት አስተናጋጅ ሀገር አንድን የድርጅቱን አባል ሀገር እንዳይሳተፍ ልታግድ የምትችልበት ሕጋዊ መብት የላትም ሲል የሱዳን የውጭ ጉዳይ ሚኒስቴር በመግለጫው አቤቱታውን አሰምቷል። የመንግስታቱ ድርጅት ዓመታዊ ጠቅላላ ጉባኤ የሚካሄደው ኒውዮርክ በሚገኘው ጠቅላይ ጽህፈት ቤቱ እንደሆነ ይታወቃል።